ፎክስ ኒውስ የተባለ የቴሌቪዥን ጣቢያ መርሃ ግብር መሪ ክሪስ ዋላስ ሰባት ጥያቄዎችን አቅርቦላቸው እርስ በራሳቸው እየተተቻቹ ዱላ ቀረሽ ክርክር ነበር ያደረጉት እጩ ፕሬዝዳንቶቹ። በተለይ ባለፉት ቀናት ዶናልድ ትራምፕ በምርጫው ከተሸነፍኩ ተጭበርብሮ ሊሆን ስለሚችል አልቀበልም በማለታቸው አሁንስ አቋሞት እንደዛው ነው ወይ ተብለው ነበር። እሳቸውም ጊዜው ሲደርስ አሳውቃለሁ ነው ያሉት። ሂላሪ ግን የአገራችንን የዴሞክራሲ ተምሳሌት ያሰደቡ ሰው ነው ያሏቸው። እጩ ፕሬዝዳንት ዶናልድ ትራምፕ የስደተኞችን ጉዳይ አስመልክተው በተለይም በሜክሲኮውያን ላይ ባነጣጠረው ንግግራቸው ከተናገሩት ውስጥ ጥብቅ የድንበር ቁጥጥር ሊኖረን ይገባል፣ አደንዛዥ እጽን ከሀገራችን ማስወጣት አለብን። የአደንዛዥ እጽ ንግድን ለመቆጣጠር ጠንካራ የድንበር ክትትል ያስፈልጋል። ህገወጦችንም ማባረር፣ ስለዚህም ድንበራችንም በግንብ ማሳጠር እፈልጋለሁ። እጩዋ ፕሬዚዳንት ሂላሪ ክሊንተን በበኩላቸው ዶናልድ ትራምፕ እንደሚለው አይነት ስደተኞችን በግድ ከሀገር ማባረር የኔ አቋም አይደለም 11 ሚሊዮን ህጋዊ የመኖሪያ ፈቃድ የሌላቸው ስደተኞች፣ አራት ሚሊዮን የአሜሪካ ዜግነት ያላቸው ልጆቻቸው፣ በድምሮ 15 ሚሊዮን ህዝብ መጉዳት አልፈልግም። ከዚህ በፊት ዶናልድ ትራምፕ የሩሲያን ፕሬዚዳንት ፑቲንን በማሞካሸታቸው ሂላሪ ክሊንተን ተችተዋቸዋል። በተጨማሪም ከተናገሩት ውስጥ በምርጫ ስርዓታችን ውስጥ የውጭ መንግሥት ጣልቃ ገብቶ አያውቅም። አስራ ሰባት የወታደራዊና የሲቪል የስለላ ድርጅቶች የሳይበር ጥቃት አድርሶብናል፣ በክሬምሊን አካላት ተዘጋጅቶ በምርጫችን ላይ ተጽዕኖ ለማሳደር። ዶናልድ ትራምፕም በበኩላቸው ወይ እስቲ ልንገራችሁ ፑቲን እኮ እሷን እና ኦባማን በእያንዳንዱ ነጥብ ላይ ስለበለጧቸው ነው የምትናደድበት። በሶሪያ ጉዳይ በሚሳኤል ጦር መሳሪያ፣ ከዛም አልፎ ዘገባዎች እንደሚያመለክቱት እኛ የማንችለውን እያደረጉ ነው። እሷ እኮ በፑቲን ተበልጣለች። መካከለኛው ምስራቅን ተመልከቱ። እኛ አካባቢውን ለመቆጣጠር ስድስት ትሪሊዮን ዶላር አውጥተናል፣ ነገር ግን ከእጃችን አመልጠው እነሱ እጅ ወድቀዋል። ጃፓን፣ ደቡብ ኮሪያ፣ ሳውዲ አረቢያ እና ጀርመን የሚገኙ የዩናይትድ ስቴትስ ወታደሮች የአካባቢውን ሀገራት እየጠበቁ ስለሆኑ ሀገራችን ለከፍተኛ ወጪ ተዳርጋለች። ልናስከፍላቸው ይገባል በማለት ትራምፕ ሲናገሩ፣ ሂላሪ ደግሞ ከተመረጡ በሀብታሞች ላይ ቀረጥ በመጨመር የትምህርትና የጤና ተቋማትን ለማሻሻል ቃል ገብተዋል። የእርግዝናን ማስወገድ ሂላሪ ሲደግፉ ትራምፕ ደግሞ ተቋሟል። የእጩ ፕሬዚዳንት ክርክሮቹን ከ አንድ መቶ ሚሊዮን በላይ የሚበልጡ አሜሪካውያን እንደተከታተሉት አንዳንድ ዘገባዎች ገልጿል። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።